ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥቅምት 6 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናምሽታችኋል። ዛሬ የምናስተናግዳችሁ ቆንጂት ታዬና። ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ። የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ የዩኤስኤአይዲ በኢትዮጵያ ያለውን የእናቶችና የሕፃናት ሞት ለመቀነስ ያለሙ መርሃ ግብሮችን ይፋ አድርጓል። በእናቶች ሞት ኢትዮጵያ በሶስት አራተኛ ነው ለመቀነስ አቅዳ የነበረችው የምዕተ ዓመቱ ግብ ያንን ሶስት አራተኛ ማለት በ75 በመቶ መቀነስ ማለት ነው። አሁን ግን የተሳካው በ72 በመቶ ነው። የኢትዮጵያ የጤና ጥበቃ ሚኒስትር ፕሮፌሰር ይፍሩ ብርሃን ናቸው የሰማችኋቸው። በአብይ ርዕስ ዘገባ ይዘናል። በመቱና በሌሎችም የኦሮሚያ ከተሞች ዛሬ የተካሄዱ ሰልፎችን የሚመለከት ቅንብርም አለን። አርዕስተ ዜናውን ቆንጅት አሰማናለች። አቶ በረከት ስምዖን ከኢትዮጵያ ፖሊሲ ጥናት እና ምርምር ማዕከል የኢንዱስትሪ ዘርፍ መሪ ሚኒስትርነታቸውና ከኢትዮጵያ ንግድ ባንክ ኃላፊነት ቦታዎቻቸው ለመልቀቅ መጠየቃቸው ተሰማ። ዶክተር መረራ ጉዲና የተከሰሱበትን ወንጀል አልፈጸምኩም ሲሉ ለፍርድ ቤት ቃላቸውን ሰጥተዋል። ዘገባዎች አሉን። በሞቃዲሾ ቦምብ ፍንዳታ ያለቀው ሰው ቁጥር ከ300 በልጧል፣ የሚሉትና ሌሎችም ዜናዎች አሉ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በኢህአደግ አመራር ጉልህ ስፍራ የነበራቸው አቶ በረከት ስምዖን ከኢትዮጵያ ፖሊሲ ጥናት ምርምር ማዕከል የኢንዱስትሪ ዘርፍ መሪ ሚኒስትርነታቸውና ከኢትዮጵያ ንግድ ባንክ የቦርድ ኃላፊነታቸው ለመልቀቅ ጥያቄ ማቅረባቸውን ምንጮች ለአሜሪካ ድምፅ ገለጹ። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ዜናውን ከሚዲያ ከመስማታቸው ውጪ የተረጋገጠ መረጃ ለቢሮቸው አለመድረሱን ተናግረዋል። ጽዮን ግርማ ዝርዝሩን ይዛለች። በኢትዮጵያ የመንግስት ስልጣኑን ላለፉት 26 ዓመታት የተቆጣጠረው ገዢው ፓርቲ ኢህአዴግ ውስጥ ከቀዳሚዎቹ አመራሮች ውስጥ ተጠቃሹ ሰው ናቸው። አቶ በረከት ስምዖን ገዥው ፓርቲ አንዱ አካል የሆነው የብአዴን አመራርም ነበሩ። የመንግስት ስልጣናቸውን ከለቀቁ በኋላ ደግሞ በሚኒስትር ማዕረግ በኢትዮጵያ የፖሊሲ ጥናት የምርምር ማዕከል የኢንዱስትሪ ዘርፍ መሪ በመሆን ሲሰሩ ነበር። በተጨማሪም ላለፉት ሰባት ዓመታት በኢትዮጵያ ንግድ ባንክ የቦርድ ሰብሳቢ ሆነው ሰርተዋል። ምንጮቻችን እንደገለጹት አቶ በረከት ስምዖን አከታትለው ከነዚህ የኃላፊነት ቦታዎች ለመልቀቅ ጥያቄ አቅርበዋል። ቀደም ብለው ጥያቄ ያቀረቡት ከንግድ ባንክ የቦርድ ሰብሳቢነታቸው ሲሆን ተከትሎ ደግሞ ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ያቀረቡት ጥያቄ ከፖሊሲ ጥናት ምርምር ማዕከል የኢንዱስትሪ ዘርፍ መሪነታቸው ለመነሳት ነው። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ለንጮ ለእርሳቸው መስሪያ ቤት ይህን በተመለከተ የደረሰ ነገር የለም ብለዋል። እኛ ቬሪፋይድ የሆነ ትክክለኛ መረጃ በመንግስት በኩል ማስገባታቸውን የሚገልጽ አልደረሰንም

እንግዲህ እኔ አሁን እየነገርኩሽ ያለው በእኔ ጋር አልደረስም። ይሄ ትክክል መሆኑ ምናልባት የሚገባውም ሲሆን በእኛ ጽፈት ቤት አይደለም። ስራ መልቀቂያም የሚገባው የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት አይደለም። መረጃዎች ደግሞ መንግስት እንዲነገርለት የሚፈለግ ወይ ደግሞ ግልጽ እንዲሆን የሚፈለግ አስፈላጊ የሆኑ መረጃዎች ጊዜውን ጠብቆ የሚሰጥ ነው መሆኑና፣ መረጃው እኛ ጋር ቢደርስ የምንደብቅበት ምክንያት የለም። ነገር ግን የደረሰው የመንግስት አካል ካለ ደግሞ በነሱ በኩል ካገኛቸው ጥሩ ነው። መረጃው ስደር በምመለከተው አካል ራሱ የሚገለጽ ይሆናል። ይህ ጉዳሌ በሚመለከተው ኃላፊ እንዲሆን ማለት ነው። ያነጋገርናቸው ምንጮች አቶ በረከት በምን ምክንያት የስራ መልቀቂያ እንዳስገቡ አልነገሩንም። አቶ በረከት በገዢው ፓርቲ ውስጥ ቀደምት ከሚባሉት የፖለቲካ መሪነታቸው በተጨማሪ የማስታወቂያና የኮሚኒኬሽን ጉዳዮች ሚኒስትር በመሆን ሰርተዋል። ጉዳዩን በሚመለከት ከጠቅላይ ሚኒስትሩ ጽህፈት ቤትና ከአቶ በረከት ስሞን ለማጣራት ያደረግነው ሙከራ ስልካቸው ባለመነሳቱ አልተሳካልንም። ባለፈው ሳምንት በኢህአዲግ ውስጥ ከፍተኛ ቦታ የነበራቸው የቀድሞ የኦሮሚያ ክልል ፕሬዚዳንትና የሆዲድ አባል አፈ ጉባኤ አ ባዱላ ገመዳ ከኃላፊነታቸው ለመልቀቅ ጥያቄ ማቅረባቸውን መዘገባችን ይታወሳል። ቀደም ሲል ደግሞ በኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጽህፈት ቤት ምክትል የፕሮቶኮል ኃላፊ አቶ ባዬ ታደሰ ተፈሪ በአሜሪካ የፖለቲካ ጥገኝነት ለመጠየቅ ወስነው መቅረታቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ አመሰግናለሁኝ ጽዮን። ክቡራትና ክቡራን ይህንን ዜና በቅርብ እየተከታተልን እንቆያለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንደዚሁም አት ቪኦኤ አምሃሪክ ላይ አዲስ ዜና ባገኘን ጊዜ ሰበር ዜና ይዘን እንወጣለን። ወደ ተከታዩ ዜና እንለፍ። በዶክተር መረራ ጉዲና ላይ የሚመሰክሩ የአቃቢ ህግ ምስክሮች ስም ዝርዝር ለተከሳሽ እንዳይደርስ የፌዴሬሽን ምክር ቤት ወሰነ። ከታሰሩ ከ11 ወራት በኋላ ዛሬ ፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የቀረቡት ዶክተር መረራ የተከሰሱበትን ወንጀል አልፈጸምኩም ሲሉ ቃላቸውን ሰጥተዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥተዋል። መለስካቸው አመሃ ተጨማሪ አለው። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ዛሬ ረፋዱ ላይ እንደተሰየመ ስራውን የጀመረው በነ ዶክተር መረራ መዝገብ ላይ ነበረ። መዝገቡ ለዛሬ የተቀጠረውም አቃቤ ሕግ በተከሳሽ ዶክተር መረራ ጉዲና ላይ ያቀረባቸው ምስክሮች ማንነት ለተከሳሽ እንዳይገለጽ በሚለው ላይ የፌዴሬሽን ምክር ቤትን ውሳኔ ለመጠበቅ እንደነበረም ፍርድ ቤቱ አስታውቋል። ሲጠበቅ የነበረው ይኸው ውሳኔ ከምክር ቤቱ እንደተላከ የገለጸው ይኸው ፍርድ ቤት ከሳሽ አቃቤ ሕግ በተከሳሽ ላይ የቆጠራቸው ምስክሮች ዝርዝር ለተከሳሽ እንዳይሰጥ የፌዴሬሽን ምክር ቤት ውሳኔ መሆኑን በአጭሩ አስታውቆ የውሳኔውን ግልባጭ ሁለቱም ወገኖች ሊወስዱ እንደሚችሉ ገልጸዋል። የምስክሮቹ የስም ዝርዝር ለተከሳሽ የማይሰጠው ለምስክሮቹ ደህንነት ሲባል እንደሆነም ፍርድ ቤቱ አስረድቷል። በዚህ መዝገብ ከተዘረዘሩት ተከሳሾች መካከል በአካል ቀርበው የሚከራከሩት የኦሮሞ ፌዴራላዊ ኮንግሬስ መሪ ዶክተር መረራ ጉዲና ብቻ ሲሆኑ ከተያዙ ከ11 ወራት በኋላ ለመጀመሪያ ጊዜ ለፍርድ ቤቱ የእምነት ክህደት ቃላቸውን ጥፋተኛ አይደለሁም ሲሉ ሰጥተዋል። አቃቤ ከእርሳቸው ጋር ክስ የመሠረተባቸው ዶክተር ብርሃኑ ነጋ፣ ጀዋር መሐመድ፣ ኢሳት ወይም የኢትዮጵያ ሳተላይት ቴሌቪዥን እና ኦሮሞ ሚዲያ ኔትወርክ ጉዳያቸው በሌሉበት እንደሚታይ ፍርድ ቤቱ አስታውቋል። ከዶክተር መረራ ጉዲና ጠበቆች አንዱ አቶ ወንድሙ ይብሳ ደንበኛቸው ከዚህ በፊትም ሆነ ዛሬ ለተወሰኑ ደቂቃዎች እጃቸው በሰንሰለት ታስረው እንደነበረ ይህም ደንበኛቸው ካለባቸው የስኳር ሕመም አኳያ ቁስል ቢፈጥር ጠንቁ ከፍተኛ እንደሆነ በመግለጽ ድርጊቱ እንዳይፈጸምባቸው አመልክተዋል። አክለውም ዶክተር መረራን የሚጠይቋቸው ሰዎች ቁጥር በማረሚያ ቤቱ የተወሰነ በመሆኑ ይህ እንዲነሳም ጥያቄ አቅርበዋል። ፍርድ ቤቱም ጥያቄያቸውን በጽሑፍ እንዲያቀርቡ በማዘዝ ውሳኔ እንደሚሰጥበትም ገልጿል። የአቃፊ ህግ ምስክሮችን ለመስማት ለጥቅምት 24 ቀን 2010 ዓ ም ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው አምሃ፣ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቅዳሜ ዕለት ሶማሊያ ዋና ከተማ ሞቃዲሾ በደረሰው ከባድ የቦምብ ፍንዳታ ያለቀው ሰው ቁጥር ከሶስት መቶ መብለጡ ተሰምቷል። ከዚህ ጽንፈኛ እስላማዊ ታጣቂዎች ያደረጉት ነው ከተባለው ጥቃት በህይወት የተረፉ ካሉ ለማግኘት የእርዳታ ሰራተኞች አሁንም እየተሯሯጡ ናቸው። የሞቃዲሾ የአምቡላንስ አገልግሎት ኃላፊው ዶክተር አብደል ቃድር ሀደም እስካሁን 302 ሰው መገደሉን አረጋግጠናል ብለዋል። ቅዳሜ ማምሻው ላይ ሰው በሚበዛበት የሞቃዲሾ መስቀለኛ መንገድ ላይ በደረሰው ግዙፍ ፍንዳታ የቆሰሉ 429 ሰዎች ሆስፒታል መግባታቸውን የሀገሪቱ መንግስት ገልጿል። በከባድ ሁኔታ የተጎዱ ሰላሳ ሰዎች ደግሞ ለሕክምና ወደ ቱርክ መላካቸውን አመልክቷል። ከመካከላቸው አንዱ የቪኦኤ የሶማልኛ ዘጋቢ አብደልቃድር መሐመድ አብዱሌ መሆኑ ታውቋል ይገኛል የቦምብ ጥቃቱን የጽንፈኛ ቡድን የጽንፈኛው ቡድን የአልሸባብ የቀድሞ ከፍተኛ መሪ አውግዞታል የቀድሞ የአልሸባብ ምክትል የነበረው ሙክታር ሮቦ ዛሬ ሰኞ ለቁስለኞች ደም ለመለገስ በተገኘበት በሞቃዲሾ መዲና ሆስፒታል በሰጠው ቃል ጥቃቱን እጅግ አሳዛኝ አረመኔያዊ ተግባር ሲል ገልጾታል ይህን ተግባር የፈጸሙ እና እጃቸው ያለበት ሁሉ የሙስሊሞችን ደም ማፍሰስ ማቆም አለባቸው ንስሐ ይግቡ ነው ያለው። ንጹሐንን ገድለው ገነት አይገቡም ሲልም አክሏል። ለዚህ በሶማሊያ ታሪክ በአንድ ቦምብ ጥቃት በተገደሉ ሰዎች ብዛት ከምንጊዜውም የከፋ ለሆነው ፍንዳታ ኃላፊነት የወሰደ ወገን እስካሁን የለም። የሶማሊያ መንግስትና የሽብርተኝነት ጉዳይ ኤክስፐርቶች ግን የአልሸባብ ስራ እንደሆነ ነው አጥብቀው የሚያምኑት። የሶማሊያ መንግስት የሶስት ቀን ብሔራዊ ሀዘን እንዲደረግ አውጇል። የሀገሪቱ ፕሬዚደንት አብዱላሂ ፋርማጆም ጥቃቱን አረመኒያዊ ሲሉ አውግዘውታል። በዋሽንግተን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ጥቃቱን እጅግ በጣም አውግዞታል። በዚህ ትርጉም የለሽና የፈሪ ጥቃት ወቅት ዩናይትድ ስቴትስ ከሶማሊያ መንግስት ሕዝብና ዓለም አቀፍ አጋሮች ጋር መቆሟን ትቀጥላለች ነው ያለው መግለጫው። ሽብርተኝነትን መዋጋቷንና ሰላምና ጸጥታ እንዲሁም ብልጽግና ለሶማሌ እንዲሰፍን የሚያደርጉትን ጥረት መደገፏን ትቀጥላለች ብሏል መግለጫው በመጽሄት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርባል። የኢራቅ የጦር ሰራዊት አጨቃጫቂዋ ኪርኩክ ከተማ ውስጥ በስተ ሰሜን ያለ ቁልፍ የአየር ኃይል ሰፈርና የአውሮፕላን ጣቢያ መቆጣጠሩን ገለጸ። የነዳጅ ኩባንያና ሌሎችም ከተማይቱ ዙሪያ ያሉ ይዞታዎችን ተቆጣጥረናል ብሏል። የጦር ሰራዊቱ ዛሬ ሰኞ የኢራቅ የጸጥታ ኃይሎች የአየር ኃይል ሰፈሩን ከኩርዶቹ አስለቅቀው የያዙት ጠቅላይ ሚኒስትር ሃይደር አል አባዲ የመንግስት ደጋፊ ኃይሎች የኪርኩክን ጸጥታ እንዲያስከብሩ ያደረጉትን ጥሪ ተከትሎ መሆኑ ታውቋል። አባዲ ለሀገሪቱ ሕዝብ ባሰሙት ንግግር ኢራቅን የመበታተን አደጋ ላይ የሚጥል ኩርዶች ካሉት የኩርዶች የመገንጠል ውሳኔ ሕዝብ በኋላ እርምጃ የመውሰድ ኃላፊነት አለብን ብለዋል። ዩናይትድ ስቴትስዋ ካሊፎርኒያ ክፍለ ሀገር ለበርካታ ቀናት በእሳት ቃጠሎ ከተመቱት ወረዳዎች ለቀው እንዲወጡ ከተደረጉት የብዙዎቹ ነዋሪዎች እንዲመለሱ እየተፈቀደ ነው። የእሳት አደጋ ሰራተኞች እሳቱን ለመቆጣጠር በያዙት ርብርብ እየተሳካላቸው መሆኑንም እየገለጹ ነው። የካሊፎርኒያ የደንና የእሳት አደጋ መከላከል ባለስልጣን ቃል አቀባይ በሰጡት ቃል አንዳንዱ አካባቢ ቃጠሎ ከ50 እስከ 60 ከመቶ በቁጥ ቁጥር ስር እንደዋለ ተናግረዋል። እንዲወጡ የታዘዙት ነዋሪዎች ቁጥር መቶ ሺህ የነበረው ወደ ሰባ አምስት ሺህ መቀነሱን ነው ቃል አቀባዩ የገለጹት። በመጨረሻም የቬኔዙዌላ ተቃዋሚ ፓርቲዎች ህብረት ትናንት እሁድ የተካሄዱትን የአገረ ገዢ ምርጫ ውጤቶች ውድቅ አድርጓል። ይህ ይፋ በተደረገው የድምጽ ውጤት በምርጫው ከ23ቱ ክፍለ ሀገሮች 17ቱን ገዢው ሶሻሊስት ፓርቲ አሸንፏል ተብሏል። ተቃዋሚው ጥምረት ደጋፊዎቹ ወጥተው ተቃውሞ እንዲያሰማ ጥሪ ማድረጉን የደረሰን ዜና አስታውቋል። ለሰዓቱ ያለን ዜና በዚሁ ያበቃል አድማጮች። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ጥቅምት 6 2010 ዓመተ ምህረት ምሽት ፕሮግራም ነው። ትልቁ ምክንያት ጣና እምቦጭ አረም ስትጎዳ ብዙ የኦሮሚያ ወጣቶች ተሰምቷቸው ነበር። ጣና ማለት የኢትዮጵያ ትልቁ ምንጭ ነው ለአባይ አባይ ማለት የአንድነታችን መገለጫ ሐይቅ ነው። በጋራ ጠላት ላይ የሚዘምቱትን አይነት አዘማመት ከዛም ባለፈ ወንድማማችነትን ሊያጠናክር የሚችል ጣና የኛ ነው የሚል መነሻ ሀሳብ ይዞ ሲመጡ በአብዛኞቹ የአማራ ክልል ወጣቶች ደስታን የጫረ ሀሳብ ነበርና እኛም ወንድሞቻችንን በፍስት በጉጉት ነው የጠበቅ ናቸው። በጣና ሐይቅ ላይ ያንዣበበ በእንቦጭ አረም የመጥፋት አደጋ ያሳሰባቸው የኦሮሚያ ክልል ወጣቶች በጣና ሰንብተው ነበር። የሁለቱ ክልል ወጣቶች ናቸው የተሰሙት ዘገባ ይኖረናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ በኢትዮጵያ ያለውን የእናቶችና የሕፃናት ሞት ለመቀነስ ያለሙ መርሃ ግብሮችን ዛሬ ይፋ አድርጓል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር ለአምስት ዓመት አንድ መቶ ሰማኒያ አንድ ሚሊዮን ዶላር የተመደበላቸው ፕሮጀክቶች ይፋ በተደረጉበት ስነ ስርዓት ላይ ተገኝተዋል። በኢትዮጵያ አምባሳደርነታቸው የመጀመሪያ በሆነ ንግግራቸው ሀገራቸው ለኢትዮጵያ የጤና ዘርፍ ብቻ በየዓመቱ ሁለት መቶ ሚሊዮን ዶላር እየለገሰች መቀጠሏን አስታውሰዋል። እስክንድር ፍሬው ተከታዩን ልኳል። እንደ አውሮፓውያን አቆጣጠር እስከ 2022 ለአምስት ዓመታት የሚተገበሩት አራት መርሃ ግብሮች የእናቶችና ህጻናት ሞትን ለመቀነስ ያለሙ ናቸው፣ 181 ሚሊዮን ዶላር ወይም 4.9 ቢሊዮን ብር የተመደበላቸው ናቸው። መርሃ ግብሮቹ አራቱ መርሃ ግብሮች በመጀመሪያ ደረጃ የህክምና እንክብካቤ፣ በአዳጊ ክልሎች ጤና ስርዓት፣ ለንጽህና ትኩረት በሚሰጠው መርሃ ግብር እንዲሁም በክትትል ግምገማ ተሞክሮና ስርጸት ስራዎች ላይ ያተኮሩ መሆናቸው ተመልክቷል። በሸራተን ሆቴል የተካሄደው መርሃ ግብሮቹን ይፋ የማድረግ ስነ ስርዓት አዲሱ የዩናይትድ ስቴትስ አምባሳደር ማይክል ሬኖር የተገኙበት በኢትዮጵያ አምባሳደርነታቸውም የመጀመሪያ ንግግር ያደረጉበት ነው። መርሃ ግብሮቹ በአርሶአደርና አርብቶ አደር አካባቢዎች የመጀመሪያ ደረጃ የሕክምና እንክብካቤ አገልግሎትን ለማሻሻል ንጹህ የመጠጥ ውሃና የንጽህና አገልግሎትን ለማዳረስ ያግዛሉ ብለዋል። ለትምህርት ስርዓትና እያደገ ላለው የኢንዱስትሪ ዘርፍ ገንዘብ ማውጣት አስፈላጊ መሆኑን አምባሳደሩ ተናግረዋል። የሚማርና ስራ የሚቀጠር ጤነኛ ሕብረተሰብ እስከሌለ ድረስ ግን ሌላው ነገር ሁሉ ፍሬ አልባ እንደሚሆን ነው የጠቆሙት። ከዚህ በመነሳትም ዩናይትድ ስቴትስ ለኢትዮጵያ የጤና ዘርፍ ከፍተኛ ድጋፍ ስታደርግ መቆየቷን አምባሳደሩ አብራርተዋል። ዩኤስኤአይዲ ለኢትዮጵያ የጤና ዘርፍ ከፍተኛ ገንዘብ በመለገስ ቀዳሚ ነው። በየዓመቱ 200 ሚሊዮን ዶላር ከኤችአይቪ ኤድስ፣ ከወባ፣ ከሳምባ ነቀርሳ ጋር ለሚካሄደው ውጊያ፣ ለቤተሰብ ምጣኔና ለሥነ ተዋልዶ ጤና፣ ለእናቶችና ሕፃናት ጤና፣ የተመጣጠነ ምግብ ለማቅረብ እንዲሁም ለውሃና ለንጽሕና ፕሮግራም ሲሰጥ ቆይቷል። ይህ ገንዘብ ለልማት፣ ለሰብዓዊ እርዳታና ለአስቸኳይ ጊዜ ድጋፍ ፕሮግራሞቻችን ከምናወጣው በተጨማሪ ነው። የእናቶችና ህፃናት ጤናን ለማሻሻልና በአጠቃላይም የጤና እንክብካቤ ስርዓትን ለማጠናከር በዩናይትድ ስቴትስና በኢትዮጵያ መካከል ያለው አጋርነት ከሃምሳ ዓመታት በላይ ያስቆጠረና ጠንካራ ነው። በሚያስደንቅ ሁኔታም ውጤት ያስገኘ አጋርነት ነው። ኢትዮጵያ የእናቶችና ህጻናት ሞትን ከመቀነስ አንጻር የምዕተ ዓመቱን ግቦች ማሳካቷን አምባሳደሩ ከተገኙት ውጤቶች መካከል በምሳሌነት ጠቅሰዋል። ይህም ሆኖ የሚቀሩ ስራዎች መኖራቸውን አስታውሰዋል። በዩኤስአይዲ የሚደገፉትን ፕሮግራሞች ይፋ ያደረጉት የኢትዮጵያ የጤና ጥበቃ ሚኒስትር ፕሮፌሰር ይፍሩ ብርሃን ለጋዜጠኞች የተናገሩትም አሁንም ሊሞሉ የሚገባቸው ክፍተቶች መኖራቸውን ነው። በእናቶች ሞት ኢትዮጵያ በሶስት አራተኛ ነው ለመቀነስ አቅዳ የነበረችው የምዕተ ዓመቱ ግብ። ያንን ሶስት አራተኛ ማለት በሰባ አምስት በመቶ መቀነስ ማለት ነው። አሁን ግን የተሳካው በሰባ ሁለት በመቶ ነው። ኦልሞስት በሶስት አራተኛ ነው መቀነስ የተቻለው። ስለዚህ ያ ትልቅ ውጤት ነው የነበረውና አሁንም በቀጣይ መወሰድ ያለበት ነጥብ ምንድን ነው? የእናቶች ሞትና የህጻናት ሞት አሁንም ከፍተኛ ነው። አሁንም ከፍተኛ ነው። ስለዚህ ይህንን ከፍተኛ የሆነ የእናቶች ሞትን በመቀነስ በኤች ኤስ ቲ ፒው ላይ አሁን ካለንበት 412 ነው የደረስነው በመቶ ሺህ ወደ 199 ለማድረስ ነው እቅዳችን በ20 ማለት ነው። ስለዚህ ይህንን ከማገዝ አኳያ እንደዚህ አይነት ፕሮግራሞች የሚኖራቸው ሚና ከፍተኛ አስተዋጽኦ ነው የሚኖራቸው ያንን እቅዳችን ንት ማለት መቶ ዘጠና ጥነኝም አሁንም ከፍተኛ ነው። እሱንም መታወቅ አለበት። በሀያ ሀያ ነው ይሄን እንደርሳለን ያል ነው። በሀያ ሰላሳ ደግሞ መድረስ ያለብን ላይ አሁን ገና አዲስ ቅድል እንሰራ ነው የተዘጋጀን ያለ ነው። ለዛ የሚያስፈልገውን የሰው ኃይል እያደራጀን ነው ያለ ነው። ወይም የኤስ ዲጂ ታርጌት የምንላቸው ማለት ነው። እሱን ለማሳካት ደግሞ የዘላቂ ልማት ግቦችን የዘላቂ ልማት ግቦችን ደግሞ ለማሳካት ደግሞ በቀጣይ አንድ አሁን ትልቅ ጥናትና አንድ ትልቅ ስራ የሚጠብቀን አለ። ስለዚህ በዛ ነው በዛ ግንዛቤ ነው መያዝ ያለበት። የህጻናት ሞትን በተመለከተ ነው፣ የህጻናት ሞት ከአምስት ዓመት በታች የልጆች ሞት በተመለከተ ቀድመን ነው እንዲያው የሚያሳካ ነው። ስለዚህ ያ ከፍተኛ ውጤት የተመዘገበበት ስለሆነ እሱ ላይ አሁንም በየጊዜው እየወረደ ነው ያለው። አሁንም የህፃናት ሞት ከህፃናት ሞት ከዚህ በላይ እንዳይቀንስ እያደረገ ያለው የጨቅላ ህጻናት ሞት ነው። የጨቅላ ህጻናት ሞት ደግሞ ደግሞ ከምን ጋር ይገናኛል? ከእናቶች ጋር ይገናኛል። ለእናቶች ከምንሰጠው ጤና ጋር ይገናኛል። ስለዚህ የእናቶችን ጤና ስንጠብቅ የጨቅላ ህጻናትን እንጠብቃለን። ስለዚህ እናቶችን ሞት ቀነስን ማለት የልጆችንም ሞት ነው እየቀነስን ያለንና በአጭር ጊዜ ውስጥ ውጤታማ እንድንሆን የእናቶችንም የጨቅላ ህጻናትንም ሞት ለመቀነስ ለእናቶች የምንሰጠው አገልግሎት አሁን ካለበት በተሻለ መሆን አለበት ማለት ነው። እንደ አውሮፓውያን አቆጣጠር በሁለት ሺህ በኢትዮጵያ ከሚወለዱ አንድ ሺህ ህጻናት 97ቱ የሚሞቱበት ሁኔታ እንደነበር አሁን ግን ቁጥሩ ወደ 48 ዝቅ ማለቱ በሥነ ሥርዓቱ ላይ ተገልጿል። ዛሬ ይፋ ለተደረጉት መርሃ ግብሮች ከዩናይትድ ስቴትስ በተጨማሪ የኮሪያ ዓለም አቀፍ ትብብር ድርጅት ኮይካም ድጋፍ ማድረጉ ተጠቅሷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ላለፉት ተከታታይ ሳምንታት በየስፍራው ሰልፎች ሲካሄዱባት በሰነበተችው ኦሮሚያ ዛሬም በመቱ በግንቢና በፍቼ ብዙ ሰው ተገኝቶባቸዋል የተባሉ ሰልፎች ተካሂደዋል። ወደ ሁሉም አካባቢዎች ደውዬ ነበር። ነዋሪዎችን አነጋግሬያለሁ። በሁሉም አካባቢዎች የተካሄዱት ሰልፎች በሰላም ተጠናቀዋል። የመቱ ነዋሪ ለሦስት ቀናት እየተካሄዱ ካሉት ሰልፎች ትናንት በአንድ አጋጣሚ ሰልፈኛው ላይ አስለቃሽ ጋዝ መወረውሩንና ዛሬ የሰንደቅ ዓላማ ቀን አከባበር መስተጓጎሉን ነግረውኛል። ከመቱ ነዋሪ ጋር ወዳደረግኩት ቃለምልልስ ልውሰዳችሁ። አለፈው ቅዳሜ ከትላንትና ወደ ቅዳሜ ማለት ነው። ህዝቡ በጣም ለረዥም ዓመታት በትግስትና አቅም በማጣት የሚሆን በተለያዩ መንገዶች ታፍኖ የነበረውን ተቃውሞውን በሰፊ የገለጸበት ሁኔታ ነው የነበረው። በሰፊ ሲሉኝ ምን ያህል ሰው ነው እየወጣ ያለው? በሺዎች የሚቆጠሩ ነው። ወደ አስር አስራ አምስት ሺህ የሚሆን ህዝብ ነው ከዚያም በላይ ነው። ይሄ ሰው በየቀኑ ነው የሚወጣው? ከቅዳሜ ጀምሮ? አዎ ከቅዳሜ ጀምሮ እንደዚህ ነው። ቅዳሜም እሁድም እንደዚሁ በተለይ ቅዳሜ ዕለት ከሁለት ወረዳዎች ማለትም ከጎሬ እና ከመቱ ከሁሩሙ ህዝቡ ወደ መቱ በመትመም አንድ ላይ ሆነው ታላቅ የሰላማዊ ሰልፉን ሲያከናውን ነበር የዋለው። ምንድን ነው ጥያቄው? የሰው አንደኛ በህወሓት መራሹ የወያኔ አገዛዝ ስር የምንኖርበት ጊዜ ይብቃ ይብቃን ነው። ምክንያቱም እየተደበደብን እየተገደልን እየታሰርን በሀገራችን ላይ እንደ ዜጋ ሳይሆን እንደ ሌላ ባዕድ እየኖርን ነው። የሀገራችን ሀብት ለእኛ ሳይሆን ለጥቂት ባለስልጣናቶች ብቻ እየሆነ ነው። በተለይ በዞኑ ላይ ያለው የከሰል ድንጋይ ማዕድን እየተዘረፈ ወደ ሌላ ክልል እየሄደ ነው። የአካባቢው ማህበረሰብ እየተጠቀመበት አይደለም። ሌላው ቢቀር ጉልበቱ እንኳን ሰርቶ እንዳይኖር በዚያ ቦታ ላይ ከሌላ ክልል የመጡት ልጆች ናቸው ሰፊውን የስራ እርሻ አግኝቶ እየሰሩ ያሉት። ይሄ አካባቢውን በጣም እያንገበገበ ነው። በጣም ለበርካታ ጊዜ ይሄ ጥያቄ ሲነሳ ነበረ፣ ግን ዝርስ ተጧጥፎ ነው አሁንም እየቀጠለበት ያለው ሌላው አገርን የሚበዘብዙት ባለስልጣናት አገርን የሚበዘብዙት ከዚህ በኋላ በሌቦች መመራታችን ይቁም ነው ህዝቡ እያለ ያለው። የወያኔ መንግስት ይበቃናል። ከዚህ በኋላ በወያኔ መንግስት መተዳደርን አንፈልግም። በቃን ግፍቅ በቃን ነው እያለ ያለው። ይሄንን ጥያቄ ሰው ለገሌ ብሎ ያቀረበበት ቦታ አለ፣ በጽሁፍም ይሁን በቃልም ይሁን ሄዶ የተናገረበት ቦታ አለ የለውም። ምክንያቱም ህዝቡ አንድ ላይ ሆኖ ነው አቤቱታውን ለራሱ ላልሰማው ወገኑ ነው በማሰማት ላይ ያለው እንጂ ምክንያቱም አካባቢው ላይ ያሉት የመስተዳድር አካላት ይሄንን ለመመለስ የሞራልም ብቃትም የላቸውም። ምክንያቱም ከዚህ በፊት ህዝቡ እንደዚያ ሲሆን እያዩ ግን ምንም ነገር ማምጣት የማይችሉ ለአካባቢው ማህበረሰብ ሊኖሩ የማይችሉ ሰዎች እንደሆኑ ህዝቡ ረድቶታል። ለዚ ጥያቄ ወደ እነሱ አልወሰደን ተመርጠው አይደለም እንደ እነዛ ሰዎች እዛ ቦታ ላይ ያሉት ቢቀመጡትም የአካባቢው ማህበረሰብ የጠቀሙበት ነገር የለም እስካሁን ድረስ ባሉት ከ1983 ወዲህ ከዚያ ጀምሮ አካባቢውን ሲያዘርፉ ነው። አዱ ብለው የአካባቢውን ኢንጀኔሬተር አዘርፎ ነው ያስወሰዱት። ሲቀጥል በአካባቢው መምጣት የሚገባውን የተለያዩ መሰረተ ልማት ድሎችም አደናቅፎት ያ ነገር እንዳይከናወንና ለማህበረሰቡ እንዳ አሁን ሲያደርጉ ነበር የኖሩት። ስለዚህ ማህበረሰቡ ይኖሩልኛል እዚህ ጋር ቢቀመጡም ለእኔ ይጠቅሙኛል ብሎ አመኔታ የለውም፣ አያምናቸውም። የፀጥታ ጥበቃ ነበረ እነዚህ ሰልፎች ሲካሄዱ ሰሞኑን። አዎ ነበረ። የአካባቢው የከተማ ፖሊስም አለ፣ የኦሮሚያ አድማ ብተና አካላትም አሉ። ሁላቸውም ህዝቡ የሚያነሳው ጥያቄ ትክክለኛና ፍትሃዊ ነው የሚል አንደምታ ነው ይዘው ያሉት። ከዚህ በፊት የነበረው ህዝብን የመምታት ተማሪን፣ ወጣቱን የመደብደብ የማስር ነገር የለም። በሰላማዊ ሰልፍ እነሱም ተባብሮ ከህዝቡ ጋር አንድ ላይ ሆኖ ነው ህዝቡን ሲረዱ የነበረው። ከሰው ውስጥ መካከል አንዳንድ ቦታ ላይ ድንጋይ የመወራወር የትንኮሳ ነገር የሚያሳዩ አሉ የሚባሉ ሰልፈኞች ይደባለቁ ወይም ይታዩ ነበር እና የመቶ አጋጣሚ ውስጥ የለም፣ እንደዚህ አይነት አዝማሚያ የለም፣ ህዝቡ ውስጥ የለም። እንደ አጋጣሚ በትናንትና ሁለት ይሁድ ማለት ነው አንድ የአድማ ብተና ወታደር ከዚህ በፊት በነበረው መንፈስ የአስለቃሽ ጪስ በመወርወር ሶስት ልጆችን ጎድቶ ነበረ። ከነዚያ ሶስት ልጆች ሁለቱ ታክመው፣ አንደኛው ምንም ነገር ብዙም ስላልደረሰበት በሰላም ወደ ቤቱ ገብቷል። ከዚያ በኋላ ግን ሌሎች የታጠቁት ሰዎች ሲገስጹት ነበረ። ያንን ፈጥኖ ደራሹም ጋዙን የወረወረውን አዎ ጋዙን የወረወረው፣ ምክንያቱም ከህዝብ ዘንድ መቆም አሁን አለብን የሚል እምነት ነው ያላቸው። ለምንድን ነው ግን እሱ የወረወረው? ከዚህ በፊት በነበረው መንፈስ ነው። እንደሚታወቀው እንግዲህ በኦሮሚያ ክልልም ሆነ በመላው ኢትዮጵያ ህዝብ ተቃውሞ በሰላማዊ ሰልፍ ሲያስኬድ የታጠቁ ሰዎች የመግደል፣ የማሰር፣ የመደብደብ የተለያዩ አይነት እንደዚህ ባህሪዎች ነበራቸው። አሁን ያለው ድባብ ግን እጅግ በጣም የተለየና ከነበረው በተቃ ራኒ ነው። ምክንያቱም ችግሩ የእያንዳንዳችን ችግር ነው ብሎ ነው አሁን የታጠቁት የሚሊተሪ አካላትም የከተማ ፖሊሶችም ይሁኑ፣ የክልል ፖሊሶች ከህዝብ ዘንድ ቆመው ያሉት ከሰልፈኛው መካከል በንብረት ላይም ይሁን በሌላ ሰው ላይ ይሁን በጸጥታ አካላት ላይ ይሁን በምንም ሁኔታ አደጋ ለመጣል ወይ ጉዳት ለማድረስ የተንቀሳቀሰ ወይም ውርወራ ያደረገ ነበረ? የለም፣ አልነበረም። እና ለመወረወረ በሰላማዊ መንገድ ነው ሰላማዊ ዝም ብሎ ወረወረ አድማውን ለመበተን ፈልጎ ነበረ። ልክ እሱ ይህንን ካደረገ በኋላ ሌሎች እሱን ሲገሰጹት እነዚያ የተጎዱት ልጆች ወደ ሆስፒታል ተወሰዱ። ከዚያ በኋላ የተቀሩት ግን በሰላም ሰላማዊ ሰልፋቸውን ትላንትና እስኪዶ አጠናቀቁ። በዛሬው ዕለትም እንደዚሁ ቀጥሎ ሁሉም የመቱ ከተማ ውስጥ ያሉት ትምህርት ቤቶች ዩኒቨርሲቲን ጨምሮ ፕሪፓራቶሪ ተማሪዎች በአጠቃላይ አንድ ላይ ሆኖ ተቃውሟቸውን በጣም በሰፊ ሁኔታ ሲያሰሙ ነበር ያሉት ዛሬ። አዎ፣ ከዚህም ባሻገር ዛሬ እንደሚታወቀው በመላው ሀገሪቱ የሰንደቅ ዓላማ ቀን ይከበራል። ይሄንን ሰንደቅ ዓላማ ቀንን ለማክበር በመቱ ወረዳ ውስጥ የሰባሰቡት በግዳጅ ማለት ነው። ያው እንደሚታወቀው እንግዲህ ሁሉም በግዳጅ ነው የሚደረገው። እነዚያ ሰዎች ሕዝቡ ሰላማዊ ሰልፍ ሲወጣ ሰንደቅ ዓላማ የሚከበርበትን ስራ ትቶ ሁሉም ወደ ሰላማዊ ሰልፍ ተቀላቅሎ ነበረ እና የሰንደቅ ዓላማ በዓሉ አልተከበረም። መቱ ላይ አልተከበረም። አለመከበሩ ብቻ ሳይሆን ሊያከብሩ ተገደው የወጡትም የያዙትን የፌዴራል ብሎ በህዋት ወያኔ የተፈቀደለት አርማ ወይም ደግሞ ሰንደቅ ዓላማ በመቅደል በማቃጠል ስርዓቱን አናግተውታል። ብሔራዊ ባንዲራውን ማለት ነው የሚሉኝ? አዎ ብሔራዊ ባንዲራውን እዛ ጋ አውርደውታል፣ አልተቀበሉትም። ትምህርት ቤቶች ዛሬ ክፍት ነበሩ? ክፍት አልነበሩም። ሁሉም ትምህርት ዘግቶ ነው ያሉት። ለምንድን ነው በሰንደቅ ዓላማ በዓል ምክንያት ነው ወይስ በሰልፉ ምክንያት ነው ዝግ የሆኑት? በሰልፉ ምክንያት ነው። ተማሪዎች ሁሉም አንድ ላይ የሆነው ወደ ሰልፉን የተቀላቀሉት። ስለዚህ ሰላማዊ ሰልፉን እንጂ ትምህርት አልነበረም። ትምህርት ቤት ውስጥ እያሉ ነው የሰንደቅ ዓላማውን የሚያከብሩት። ነገር ግን ዛሬ ትምህርት ቤቶች ሁሉ ዝግ ናቸው። በሌላ በኩል ደግሞ በጊምቢ ከተማም ሰሞኑን በተመሳሳይ ሁኔታ ሰልፎች እየተካሄዱ ናቸው። ከዚያው ያነጋገርኳቸው ነዋሪ የሰልፉን መንፈስ ለመረበሽና ሰው ላይ ጥቃት እንዲደርስ ለማስደረግ የሞከሩም ነበሩ ብለውኛል። ባለፈውም ሰላማዊ ስልፍ ሁለት ቀን ተካሂደው ነበር መቼና መቼ? ሐሙስ ዓርብ ቀጥሎ የዋለው ማለት ነው። ሆነ ግን ባንዲራ ይዞ ኦሮሚያ የኦሮሚያናት ወያኔ እኛን አያስተዳድርም፣ ንብረታችን ከእንግዲህ አይዘረፍም፣ ወያኔ የራሱም አቅም እኛ ማሳረፍ ይቅር፣ እዚህ የኦሮሞን ሕዝብ አሳልፎ ወደ ፈራር መስጠትም ይቁም በማለት ሰላማዊ ሰልፉ ተካሂዶ ነበር። በዛ ላይ ከግጅ ጋር የተፈናቀሉት ወገኖቻችንን ለመርዳት በዛው ህዝብ ተሰብስበው ነበር። ከዛ በኋላ ፖሊሶቹ ምን አላሉ? በሰላማዊ መንገድ እነሱ መሰላቸውን ያዙት አስቀምጦ በሰላማዊ መንገድ አንድ ላይ ሆነን ይዘን በሰላም ገባ ማለት ነው። ምንም ግጭት ሊፈጥሩ የሚችሉ ሁኔታዎች አልነበሩም። እሱ ነበር በእነሱ በስውድ ሊያስገቡት ነበር። አደራጅቶ ግን ህዝቡን ነግቶ ምንም ነገር ምንም ችግር ሳይደርስ ከተባንም ላይ በሰላም ህዝቡ እሱ በራሱ በመጠባበቅ ላይ ነበር። በዛ ላይ በዚህ ሁነን ነው በሰላም የገባን እንጂ ሌላ ችግር ይፈጠር ነበር። የኦሮሚያ ፖሊስና አሪፍ አንበታኞች ደግሞ እነሱ የህዝቡ ጎን ነው የተሰለፉት። በሰላም ነው በዛን ቀን እኛ የገባነው። ሌላም ነውሌካፓ እንዲሁም ላባቡ የሚባል ወረዳም አለ። እነሱም በሰላም ወጡ፣ በሰላም ገቡ። እስካሁን ምንም ችግር የለም። ግን ዛሬ ችግር ነበር። ምን ችግር ነበር ዛሬ? ያው እነሱ ያደራጁት አስመስሎ ን የሆነ ግን ባንዲራ ይዞ ወጥቶ ህዝቡ ብሎ እንጂ ሚያሳ እንዲመጡ ለማድረግ ሙከራ ያደረጉትም ነበር። ያለፈውንም ህዝቡ ችግር ይኖራል ብሎ እያሰበው ነበር። መቶ በመቶ ሰላማዊ ሊሆን አይችልም፣ ይሄ ያደራጁት እነሱ ሳይሆን አይቀርም በማለት ህዝቡ ዛሬ በራሱን እንዳይወጡ በማድረግ ላይ ነበር። ፖሊሶችም እየተወደዱ ነበር እንጂ እነሱ እያደራችሁ አሁንም ነገር ሊፈቱ ይሞክራሉ፣ ግን አይቻላቸውም እንጂ እና ሰልፈኛው ሲወጣ የኦነግን ባንዲራ ነው እየያዘ የሚወጣው። ባለፈው እንዲህ ነበር ያ እነሱ ያስገቡት ነው ይዞ የሚወጡት መሰለኝ እንደ የምገርም ህዝቡን ለማነሳሳት ይዞ ይወጡት በዛን ጊዜ እኛ ጋር በሰላም ወጡ። ትናንትም እንዲህ ላይ ግን ተይዘዋል የኦሮምኛ የኦሮሞችን ቋንቋ እየተማሩ ኦሮሚያን እየተወልዶ ያደጉ ሰው በማስመሰል ህዝቡ መታ ለማድረግ ሙከራ የሚያደርግ በሰላሌም ፍቼ ላይ ዛሬ ብዙ ሰው የተገኘበት ሰልፍ ተካሂዷል ሲሉ አንድ የከተማይቱ ነዋሪ ነግረውኛል። እንግዲህ ሰላሌና ፍቼ አካባቢ ዛሬ ሰላማዊ ሰልፍ ነበረ የባርነት ቀኝ ግዛት ስራ አንተዳደርም የሚል መሰናዶ ተማሪዎችና የአቢሳ ሀገ ሁለተኛ ደረጃ ተማሪዎች ዛሬ ከህዝብ ጋር ተቀላቅሎ ሰላማዊ ሰልፍ ወጥተዋል። የገጠር ሰዎች በፈረስና በእግራቸው ተጉዞ መጥቶ ነው ወደ ከተማ የተቀላቀሉት። የኢትዮጵያ ህዝብ ውስጥ የኦሮሞ ህዝብ ግንድ እንጂ ቅጥል አይደለም በማለትና ሌሎች መፈክሮችን እየፈክሩ የወያኔ መንግስት የእኛን አያስተዳድርም፣ ከስልጣን መውረድ አለበት፣ ሌብነት ላይ የተሰማረው የትኛውም ከፍተኛ ባለስልጣናት በህግ መጠየቅ አለባቸው፣ ተጠያቂ መሆን አለባቸው የሚል ነበረ። ከዛም ተጨማሪ ሌላ በሶማሌ ክልል ውስጥ ሲኖሩ የነበሩት የኦሮሞ ህዝቦች በሶማሌ ህዝቦች ሳይሆን እየተገደሉና ከቀያቸውና ከንብረታቸው እየተፈናቀሉ ያሉት በወያኔ መንግስት በወታደራዊ አስተዳደር ነው የኦሮሞ ህዝብ እየተገደለ ያለው እያሉ ነው። በጣም ህዝቡ እንዳለ ከተሚቷ የተሟላ በተቃውሞ ነው ዛሬ ህዝቡና ተማሪዎቹን ተቃውሞ በከፍተኛ ደረጃ ነው የወጡት። እንደ ሰሜን ሸዋ ዞን ተደርጎ የማይታወቅ እስካሁን ደረጃ ታሪካዊ ተቃውሞ ነው ዛሬ በሰሜን ሸዋ ዞን ሲካሄደ ዋለው የተፈጠረ ሁኔታ ነበረ። በዚህ ሰልፍ ወቅት በዚህ በኩል የኦሮሚያ ፖሊሶች ከህዝብ ጋር ነው ሰላማዊ ስልፍ የወጡት። የሚገርማችሁ ነገር መሳራም ታጥቆ ያለው እጅ ባዶም ያለው የራሱን የሚሊተሪ ልብስ ወይ ደግሞ የመንግስት ልብስ ለብሶ ቀጥታ ከህዝብ ጋር ተቃውሟቸውን እጅ በማውጣት ተቃውሟቸውን ገልጾ እንጂ ግጭት አልተፈጠረም። ጉዳት የደረሰበት ሁኔታ አልነበረም። እኚሁ ነዋሪ ጉዳት እንዳልደረሰ ነግረውኛል። በነገራችን ላይ ወደ ከተማይቱ የመሰናዶ ትምህርት ቤት ደውዬ አንድ መምህር አነጋግሬ ነበር። በሰልፉ ላይ ባይገኙም ከተማይቱ ውስጥ ግን ሰልፍ መካሄዱን አረጋግጠውልኛል። እርሳቸው ግን በዚያ ሰዓት እያስተማሩ እንደነበሩ ገልጸውልኛል። ይህ በእንዲህ እንዳለ በቦረና ዞን ሰሞኑን በመከላከያ ኃይሎችና በሶዳ ቀበሌና አካባቢዋ ነዋሪዎች መካከል ተፈጥሮ የነበረው ግጭትና ውጥረት መፍትሄ ሳያገኝ የመከላከያ ኃይሎቹ በሰው ላይ ድብደባ አካሂደው መንገዳቸውን ቀጥለዋል ሲሉ የአካባቢው ነዋሪዎች ተናግረዋል። ስለ ሁኔታው ለመጠየቅ ወደዚያው ማምሻውን የኦሮምኛ ዝግጅት ክፍላችን ባልደረባ ሶራ ሀለኬ ደውሎ የድሬ ወረዳ የጸጥታ ጽሕፈት ቤት ኃላፊውን አቶ ኩሉልቱ ሳራን አነጋግሮ ነበር ራጋተሙ የጸጥታ ጽህፈት ቤቱ ኃላፊ አቶ ኩልልቱ ሳራ የሚሉት ባለፉት ቀናት በሰው ላይ ጥይት ተኩሰው አራት ሰው የገደሉት የመከላከያ ኃይሉ አባላት በሕግ እንዲጠየቁ ስምምነት ላይ ተደርሶ እንደነበረ እና መኪናው ምን እንደጫነም መታወቅ እንዳለበት እና ሰው ጥያቄ አቅርቦ እንደነበረ በዚህም ላይ ስምምነት ላይ ለመድረስ ጥረት እየተደረገ እንደነበር እና ከዚያ በኋላ ግን የመከላከያ ሰው አባላት በአካባቢው ሰው በጣም በዝቷል፣ በዚያም ላይ ግዳጅ ላይ ነን ጊዜም አጥፍተናል በሚል ስምምነት ላይ ሳይደረስ ወይም ስምምነት ላይ የተደረሱባቸው ጉዳዮች ተፈጻሚ ሳይሆኑ ድብደባ አካሂደው መሄዳቸውን መንገዳቸውን መቀጠላቸውን ነግረውናል። የመንግስት ባለስልጣናት በስፍራው ነበሩ። በተለይ ሁለት ሚኒስትር ደኤታዎች የትምህርት ሚኒስትሩን ሚኒስትር ደኤታውን ጨምሮ በቦታው ላይ ባለስልጣናት እንደነበሩ አቶ ኩሉልቱ ሳራ አክለው ተናግረዋል። አቶ ክሉልቱ ቀጥሎም የተናገሩት ባለፈው ሳምንት ውስጥ ሐሙስ ዕለት ማለት ነው። ወታደሮቹ ተኩስ ከፍተው ባቆሰሉበትና በገደሉበት ጊዜ ሰዎችን አራት ሰዎች በተገደሉበት ጊዜ ሽማግሌዎች ከቆሰሉትም ከሞቱትም መካከል ሽማግሌዎች፣ ወጣቶች፣ ህጻናትና ሴቶች እንደነበሩ ገልጸው ቁጥራቸው ግን ስንት እንደሆኑ እንደማያውቁ ተናግረዋል። የተከበራችሁ አድማጮች የዛሬዎቹን ሰልፎች አስመልክቶና ሌሎችም በኦሮሚያ ውስጥ እየተካሄዱ ያሉ ክንዋኔዎችን አስመልክቶ ተጨማሪ መረጃዎችን ለማግኘት በመንግስት ባለስልጣናት በኩልም የሚደረጉ እንቅስቃሴዎችን ለመስማት ወደ ተለያዩ የአካባቢና የክልል ባለስልጣናት ሙከራዎችን አድርገን ነበረ። የኦሮሚያ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋንም ለማግኘት ተደጋጋሚ ጥረት አድርገን ሳይሳካ ቀርቷል። በጥረታችን እንቀጥላለን። ቀጣዩ ሶማሊያን የተመለከተ ዘገባ ነው። ከትናንት በስቲያ ቅዳሜ ሶማሊያ ዋና ከተማ ሞቃዲሾ ውስጥ የደረሰው ፍንዳታ በሀገሪቱ የሽብር ታሪክ ከፍተኛው እንደሆነ ተገልጿል። ነዋሪዎች በጥቃቱ የተሰማቸውን ቁጣ ለመግለጽ ተቃውሞ እያሰሙ መሆናቸውም ታውቋል። ዩናይትድ ስቴትስም ጥቃቱን አውግዛዋለች። ጂል ክሬግ፣ ከናይሮቢ ሪቻርድ ግሪን ከዋሽንግተን ያጠናቀሯቸው ዘገባዎች አሉ። አዲሱ አበበ አቀናጅቶ አቅርቧቸዋል። በቅዳሜው ጥቃት የሞቱት ሰዎች ቁጥር 276 መድረሱን የቆሰሉት ደግሞ 429 እንደሆኑ የማስታወቂያ ሚኒስትሩ አብዱራህማን ኦስማን ገልጠዋል። በትናንቱ ዕለት እሁድ ማለት ነው ጥቃቱ በደረሰበት ስፍራ የተሰባሰበ ሕዝብ ሽብርተኞችን በማውገዝ ቁጣውን በከፍተኛ ስሜት ገልጧል። አንዳንዶቹም በስፍራው ደርሰው ሁኔታውን ሲመለከቱ አልቅሰዋል። ሐሱ ማተ በመይሳ ኦ አሎ ሜል ደይን ቅዳሜ እለት የደረሰው ጥቃት ጭካኔ የተመላበት ጭፍጨፋ ነው። እንዲህ አይነት ነገር ላለፉት ሃያ ሰባት ዓመታት አይቼ አላውቅም። አንገቱ የተቆረጠ ሕፃን መሬት ላይ ወድቆ አይቻለሁ። እናቱና ሌሎች ሕፃናትም በፍንዳታው ሕይወታቸው አልፎ አስከሬናቸው በየሜዳው ወድቆ ተመልክቻለሁ። ብዙዎቹ የተቀበሩት ከነ ሙሉ አካላቸው ሳይሆን የተበታተነ የሰውነታቸው ክፍል ተለያይተው ነው። እጅግ አሰቃቂና ዘግናኝ ትዕይንት ነው። ለተቃውሞ የወጣው ህዝብ፣ ሞቃዲሾ ውስጥ ለሚደርሰው ለዚህ አይነቱ የሽብር ጥቃት ብዙውን ጊዜ ኃላፊ ነኝ የሚለውን እስላማዊውን ነውጠኛ ቡድን አልሻባብን አውግዟል። ቡድኑ የቅዳሜውን ጥቃት በተመለከተ እስካሁን ምንም ያለው ነገር የለም። የሶማሊያ መንግሥትና የሽብርተኛነት ጠበብት ግን ድርጊቱ ከሽብርተኛው አልሻባብ ራስ እንደማይወርድ ጽኑ እምነት አላቸው። የሶማሊያው ፕሬዚዳንት መሐመድ አብዱላሂ ፈርማጆ አይ ለ አሰቃቂ ጥቃት ነው አልሻባብ ንጹሓንን ኢላማ ማድረጉን እንደ ቀጠለ ያሳያል የሶማሌ ሕዝብ ከመቼውም ጊዜ ይበልጥ የዚህን ቡድን ሰይጣናዊ ባሕሪና ዕቅድ አሁን ሊረዳ ይገባዋል እነሆ ዛሬም ሕዝብ በብዛት በተሰበሰበበት ስፍራ ሲቪሎችን አጥቅቷል። ራሽድ አብዲ ባለም አቀፍ የቀውስ አስወጋጅ ቡድን የአፍሪካ ቀንድ የፕሮጀክት ዲሬክተር ናቸው። ላለፉት ከ20 ዓመታት በላይ ሶማሊያ ውስጥ ይህን መሰል ዘግናኝ ድርጊት ታይቶ አያውቅም ይላሉ። መንግሥት፣ የሶማሊያ መንግሥት ማለት ነው፣ በተሽከርካሪዎች ላይ የሚጫኑ ፍንዳታዎችን በጥንቃቄ መከታተል ይኖርበታል ሲሉም ያሳስባሉ። ስለዚህ ለቀጣዮቹ ዐሥር ዓመታት አልሻባብ ከፍተኛ ስጋት መደቀኑን ይቀጥላል። እነዚህን መሰል ጥቃቶች ማካሄዱንም አያቆምም። ስለዚህ ሶማሊያ ከፍተኛ ጥንቃቄ በማድረግና የመልሶ ማጥቃት እርምጃዎችን በመውሰድ የአልሻባብን የሽብር ጥቃቶች መመከት ይኖርበታል። ራሽድ አብዲ እንዳመለከቱት ይህ ጥቃት የደረሰው የሶማሊያው መከላከያ ሚኒስትርና የጦር ኃይሉ ጠቅላይ ኤታ ማጆር ሹም ስራቸውን ከለቀቁ ከጥቂት ቀናት በኋላ ነው። እናም አሉ አብዲ በደህንነት ክፍሉ አባላት መካከል ግጭት መኖሩ ተደጋግሞ የሚሰማ ነውና ለዚህ ቀውስ መንገድ የከፈቱ ሁኔታዎች ሊኖሩ እንደሚችሉም ለመገመት ቀላል ነው። በቅዳሜው ጥቃት ከቆሰሉት መካከል ሞቃዲሾ የሚገኘውን የቪኦኤ ጋዜጠኛ አብዱልቃድር መሐመድን ጨምሮ እጅግ የተጎዱት ሰላሳ ሕሙማን ዛሬ ሰኞ ለሕክምና ወደ ቱርክ መወሰዳቸው ታውቋል። የሶማሊያ መንግሥትም በትናንቱ ዜና እንደተገለጠው የሦስት ቀናት ብሔራዊ ሐዘን ያወጀ ከመሆኑም በላይ የአገሪቱ ሰንደቅ ዓላማም በግማሽ እንደሚውለበለብ አስታውቋል። ይህ በእንዲህ እንዳለ ዩናይትድ ስቴትስ ጥቃቱን በከፍተኛ ደረጃ ያወገዘች መሆኗን የውጭ ጉዳይ ሚኒስቴር አመልክቷል። ከምሽቱ 3 ሰዓት ከ40 ደቂቃ ሊሆን ነው። አዲስ አበባ ላይ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን ቀጥታ ስርጭት ነው ከአሜሪካ ድምፅ ራዲዮ ጣቢያ እያደመጣችሁ ያላችሁት ክቡራትና ክቡራን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ተጨማሪ መረጃዎችን በየወቅቱ ታገኛላችሁ። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ፣ አዳዲስ መረጃዎችንም ፈልጉ። ከኦዲዮ ናውም ስርጭቶቻችንን ታገኛላችሁ። በእጅ ስልካችሁም ቪኦኤ ዶት ሆርን ዶት ኤምኦ ቢአይ ላይ እንደዚሁ ስርጭቶቻችንን መስማት ትችላላችሁ። ለሞባይል ስልኮችና ለታብሌቶች እንደዚሁም ለሌሎች መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅት ታሰማናለች። በኢህአደግ አመራር ጉልህ ስፍራ የነበራቸው አቶ በረከት ስምዖን ከኢትዮጵያ ፖሊሲ ጥናት ምርምር ማዕከል የኢንዱስትሪ ዘርፍ መሪ ሚኒስትርነታቸውና ከኢትዮጵያ ንግድ ባንክ የቦርድ ኃላፊነታቸው ለመልቀቅ ጥያቄ ማቅረባቸውን ምንጮች ለአሜሪካ ድምፅ ገለጹ። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ዜናውን ከሚዲያ ከመስማታቸው ውጪ የተረጋገጠ መረጃ ለቢሮአቸው አለመድረሱን ተናግረዋል። በዶክተር መረራ ጉዲና ላይ የሚመሰክሩ የአቃቤ ሕግ ምስክሮች ስም ዝርዝር ለተከሳሽ እንዳይደርስ የፌዴሬሽን ምክር ቤት ወሰነ። ከታሰሩ ከ11 ወራት በኋላ ዛሬ ፌዴራሉ ከፍተኛ ፍርድ ቤት 19ኛ ምድብ ወንጀል ችሎት የቀረቡት ዶክተር መረራ የተከሰሱበትን ወንጀል አልፈጸምኩም በማለት ቃላቸውን ሰጥተዋል። ፍርድ ቤቱ ተለዋጭ ቀጠሮ ቆርጧል። ቅዳሜ ዕለት ሶማሊያ ዋና ከተማ ሞቃዲሾ በደረሰው ከባድ የቦምብ ፍንዳታ ያለቀው ሰው ቁጥር ከሶስት መቶ መብለጡ ተሰምቷል። ከዚህ ጽንፈኛ እስላማዊ ታጣቂዎች ያደረጉት ነው ከተባለው ጥቃት በህይወት የተረፉ ካሉ ለማግኘት የእርዳታ ሰራተኞች አሁንም እየተሯሯጡ ናቸው። አመሰግናለሁ ቆንጂት ለአርዕስተ ዜናው። አሁን ወደ ዝግጅታችን ተከታይ ዘገባ እናልፋለን። ወደ ጣና ሐይቅ ይወስደናል። በእንቦጭ አረም ምክንያት አደጋ ያንዣበበበት የጣና ሐይቅ ጉዳይ በርካቶችን እያሳሰበ ይገኛል። ሰሞኑን ደግሞ ከኦሮሚያ ክልል የተሰበሰቡ ሁለት መቶ ወጣቶች ወደ አማራ ክልል ሄደው ጣና ኬኛ ወይም ጣና የኛ ነው በሚል መርህ በጋራ ሆነው አረሙን የማውጣት ሥራ ሰርተዋል። ጽዮን ግርማ ይህ ሐሳብ እንዴት መጣ ስትል ከሁለቱ ክልሎች ወጣቶች ጋር ተነጋግራለች። ሁለታችሁንም በጣም አመሰግናለሁ። እስቲ እንደው ሁለታችሁን በየተራ ራሳችሁን አስተዋውቁልኝ። ሚሊዮን፣ አስቲ አንተ ራስን አስተዋውቅ። እሺ፣ ስሜ ሚሊዮን ማማ ይባላለሁ። የኦሮሚያ የወጣቶች የበጎ አድርጎት ባለሙያ ነኝ። እሺ መሰረት አንተ ደግሞ በተራ ኦኬ መሰረት በላይ እባላለሁ በክልሉ የመንግስት ኮሚኒኬሽን ጉዳዮች የዝግነት ባለሙያ ነ ሁለታችሁንም አመሰግናለሁ እንግዲህ በጣና ሐይቅ ላይ ያንዣበበው አደጋ አንደኛው እምቦጭ አረም ነውና ይህንን በተመለከተኛም በተደጋጋሚ ዘገባ ስናቀርብ ነበር። ሰሞኑን ግን ወጣቶችን ያስተባበረ ስራ ሰርታችኋል ተብሎ በማህበራዊ ሚዲያም ላይ በስፋት ሲዘገብ ነበርና ይህንን የእምቦጭ አረም ለመከላከልና ና ለማገዝ ከኦሮሚያ ክልል ከተነሱ እና ከመጡ ወጣቶች መካከል አንደኛው ሚሊዮን ነህና እንደው በምን ምክንያት ነው ይህንን አድርጋችሁ እዛ የሄዳችሁት ትልቁ ምክንያት ጣና እምቦጭ አረም ሲጎዳ ብዙ የኦሮሚያ ወጣቶች ተሰምቷቸው ነበር። ጣና ማለት የኢትዮጵያ ትልቁ ምንጭ ነው ለአባይ። አባይ ማለት የአንድነታችን መገለጫ ሐይቅ ነው። አማራ ክልል በዚህ ጥቃት ሲጠቃ ልጆቹ እኛ ደርሰን በሌሎችም ማርያም አሁንም ጉዳዩን ተካፍለን የምንችለውን ነገር ማድረግ አለብን ብለው ከኦሮሚያ ክልል ሁለት መቶ በላይ የሚሆኑት ወጣቶች ወደዛ እንዲሰማሩ ጥያቄ ሲያቀርብ ነው። በዛ መሰረት ነው መሰረት እንግዲህ ከኦሮሚያ ክልል ይሄን ያህል ወጣቶች መጥተው ቁጥሩ እንግዲህ ሁለት መቶ ነው። በእጅ ነው የሚሰራው። ምናልባት እንግዲህ የቁጥሩ ሁኔታ ምን ያህል ውጤት ያስገኘ ስራ ተሰራ የሚለውን በኋላ ትገልጽልኛለህ። ግን ወጣቶች እንደዚህ ተሰባስበው ያገባናል ብለው ሲመጡ በእናንተ በኩል የነበረው ስሜት ምንድን ነበር? ሚሊዮን እንዳለው በነገራችን ላይ ጣና ከፍተኛ አደጋ ያንዣበበት ነው ይህም በየደረጃው የሚገኘው ከመንግስት ከህዝብ ላቀረብር እየተደረገ ባለበት ወቅት እንግዲህ ጣና እንደሚታወቀው በዩኔስኮ የተመዘገበ ከኢትዮጵያውያንም አልፎ የመላ ዓለም ቅርስ የሆነ ሀብት ነው፣ እና ይህንን ሀብት ዓይናችን እያየ ልናጣው የሚገባም አይደለም። ያው እንደሚታወቀው አያት ቅድመ አያቶቻችን አባቶቻችን በጋራ ጠላት ላይ የሚዘምቱትን አይነት አዘማመት ከዛም ባለፈ ወንድማማችነትን ሊያጠናክር የሚችል ጣና የኛ ነው የሚል መነሻ ሀሳብ ይዞ ሲመጡ በአብዛኞቹ የአማራ ክልል ወጣቶች ደስታን የጣረ ሀሳብ ነበርና እኛም ወንድሞቻችንን በስስት በጉጉት ነው የጠበቅ ናቸው። እነዚህ ሁለት መቶ ወጣቶች ከያዙት አስተሳሰብ ስንነሳ ጣና የኛ ሀብት ነው። ይህን ሀብታችን ደግሞ የተወሰነ አካባቢዎች ሀብት ብለን የምንወስነው ሀብት ስላልሆነ ይህ ሲታመም የኛም የጋራ ህመም፣ ስለዚህ ከጎናችሁ አለን

የራሳቸውን አሳልፈው ለመስጠት ነው። ብዙ ጊዜ ከሰላሳ ሰባት በላይ የሚሆን የበጎ አድርጎ ስራ ላይ ነው የሚሰራው። ከዚህ በፊትም ብዙ የክ ስራ ስንሰራ ነበር። በመሀል ደግሞ ይህ ነገር ተከስቶ ብዙ ሚዲያዎች በብዙ እንዲረገጾች ይህን ነገር ስናይ ለምንድን ነው እኛስ የራሳችንን መስዋዕት ማንከፍለው ተባብለን ከዛ በኋላ በፍቃዳቸው ሁለት መቶ በላይ የሚሆኑት ወጣቶች ከኦሮሚያ ክልል በመወጣጣት ይህንን ዓለማችን አንድነት መገለጫ የሆነውን አባይ ሐይቅ ልታደገ የሚችል ነገር ወደ ጉዳት እየከተተ ያለው ነገር ስለመጣ ጣናን ሄደን መታደግ አለብን ብለው ስነሳሱ በዛ መሰረት እነሱን ይዤ ነው ወደ ጣና እየተጓዝ ነው። አቀባበሉ እንዴት ነበረ የተደረገላችሁ? ከዛ ከደረሳችሁስ በኋላ ምን አከናወናችሁ? በእውነቱ ከሆነ እኔ ቃላት ያንሰኛል። የነበረን አቀባበል ከደብረ ማርቆስ ጀምረን እስከ መጨረሻው ድረስ ሜቢ ዩቲዩብ ምናምን ላይ ከገባሽ ልታገኙ ትችላለሽ። ደብረ ማርቆስ ላይ የተደረገልን አቀባበል በጣም የምለይ ነው። በጣም ብዙ ህዝብ ከተማው በህዝብ ነው የተሞላው። ሁሉም ህዝብ እንኳን በሰላም መጣችሁ ጣናን የደረሰባትን ነገር ታከሾ ስለመጣችሁ እኛ በህዝባችን ስም በጣም ነው የምናመሰግነው ብለው ከዛ በኋላ እራት ተጋዘን። ሽኝት ወደ እንጂባር ተደረገ። እንጂባር የግድ ገብተን ማደር ስላለብን እንጂባር ወደ አራት ሰዓት ላይ ደርሰን እዛ አደርና በጊዜ ወጥተን ነው ወደ ጣና የተጓዝነው። ጣና ልንደርስ ትንሽ ኪሎ ሜትር ሲቀረን እዛም ተማሪዎች ወጥተው ከነ መምህራን ጋር እንኳን በሰላም መጣችሁ ተብለን አቀባበል ተደርጎልን ትንሽ ገባ ብለን ከዛ በኋላ የእግር ጉዞ ነበረን። የእግር ጉዞውን ወደ ጣና ሐይቅ ሄድን። እዛም አርሶ አደሮች ተሰብስበው ጠበቁን። እንኳን በሰላም መጣችሁ፣ አብረን በመሆን ይህን ነገር እናጠፋዋለን ብለው በዛ መሰረት ያንን ነገር ተካፍለን ተመልሰን መጣ መሰረት ይሄ ነገር የፈጠረው አዲስ ስሜት አለ እዛ አካባቢ ላይ። እንግዲህ የእምቦጭ ጉዳይ ሰምቷል፣ ውይይት ሲደረግበት ሲነሳ፣ አደጋው ጣና ላይ ያንዣበበው አደጋ ከፍተኛነቱ በተለያየ መልኩ ሲገለጽ ነበርና የእነዚህ ወጣቶች መምጣትና ቦታው ላይ መሳተፍ አዲስ የፈጠረው መነቃቃት ወይም ስሜት አለ። እንግዲህ የእነዚህ ወጣቶች ሀሳብ ሲመጣ እግረ መንገዱ የተለየ ዝግጅት ተደርጎበት እና አይደለም በተወሰነች ነገር እውቅናውን ሲያገኙ በየአካባቢው ያሉት ወጣቶችን የተለያየ ህብረተሰብ ክፍሎች ቅድም ሚሊዮን እንዳለው አካባቢ ለማድረግ ጥረት አድርጓል። በሂደቱ የታየው ነገር እንግዲህ አማራ ክልል በብሔረሰብ ዞን ደረጃ የራሳቸው ምክር ቤት ያላቸው የኦሮሞ ብሔረሰቦች የሚኖሩበት ከዛም ባለፈ ደግሞ የአማራ ህዝቦችም ደግሞ ከአምስት ሚሊዮን በላይ የሚሆኑ የአማራ ህዝቦች በተለያየ ሀገሪቱ አካባቢዎች እንደሚኖሩ ይታወቃል። ከዚህ ባለፈ የሚፈጥረው የህዝብ ለህዝብ ግንኙነቱ የበለጠ ስራ ላይ የተሰራበት የሚገባ ወንድማማችነቱን የምናጠናክርበት የሚገባ ትምህርት የሰጠ ነገር ነበርና ህዝቡም ዘንድ የታየው ስሜት ይሄ ነው። ይሄ ቀጣይ በሌሎቹም እንደ ሀገርም መታየት መቻል ያለበት፣ ሌሎቹም ይህን ይገርሙታል። በዚህ ሀገራዊ ጥሪም ላይ የራሳቸውን ኑር ሰው በጋራ ሀብታቸው ላይ ያሳርፋሉ ብለን የምንጠብቀው ያሳየው ነገር ግን አርያነት ያለው ተግባር የበለጠ መጠናከር መቻል ያለበት ተደርጎ የሚወሰር ነው። ሁለታችሁንም አመሰግናለሁ። ከኦሮሚያ ክልል ሚሊዮንን፣ እንደዚሁም ከአማራ ክልል መሰረትን ለሰጣችሁን ማብራሪያ በጣም እናመሰግናለን። እግዜር ስጠለን እኔ ዝግጅታችን ይቀጥላል። ተከታዩ የስፖርት ፕሮግራም ነው። አዘጋጅና አቅራቢ ሰሎሞን ክፍሌ። እንደምናመሽታችሁ ድኛል። የተከበራቸው አድማጮቼ፣ በትላንትናው የአምስተርዳም ማራቶን የሴቶቹን ታደለች በቀለ ከኢትዮጵያ፣ የወንዶቹን ሎረንስ ቼሮኖ ከኬንያ አሸንፈዋል። በሊዝበኑ ግማሽ ማራቶንም የኢትዮጵያ አትሌት ድል ተቀዳጅቷል። ብርሃን ነበበው ቀድሞ ገብቷል። የአገር ውስጥና የውጭ እግር ኳስ ዜናዎችም አሉን። አብራችሁን ቆዩ። ኢትዮጵያዊ ተዋ ታደለች በቀለ ትላንት አምስተርዳም ላይ ሁለት 2154 አስመዝግባ በአንደኝነት ያጠናቀቀችበት ሰዓት በሆላንድ ማራቶን ታሪክ ሁለተኛው ፈጣን ጊዜ ነው። ከኮርሱ ሬኮርድም በ45 ሴኮንድ ብቻ ነው የዘገየው በሁለተኝነት ካጠናቀቀችው ኬንያዊት ከግላዲስ ቼሲርም በሦስት ደቂቃ ግድም ልዩነት አለው። የትላንቱ የታደለች በቀለ ሰዓት አዝመራ አብርሃ፣ እርሷም ከኢትዮጵያ ናት ሦስተኛ ሆናለች። በወንዶቹ ያሸነፈው ኬንያዊው ሎረንስ ቼሮኖም ከራሱ የማራቶን ፈጣን ጊዜ ከአንድ ደቂቃ በላይ አሻሽሏል። ሁለት ሰዓት አምስት ደቂቃ ከዜሮ ዘጠኝ ያስመዘገበው ጊዜም አዲስ የኮርሱ ሬኮርድ ሆኗል። ኖርቤር ኪገንና አብርሃም ኪፕቱም በሁለተኛና ሦስተኝነት አጠናቀዋል። እዚህ ላይ የሚገርመው ግን 2:08:16 አስመዝግቦ በዘጠኝነት የጨረሰው የሆላንዱ አብዲ ኑገዬ በሂደቱ አዲስ ብሔራዊ ሬኮርድ ሆኖለታል። በ38ና 40ኛው ኪሎ ሜትር ላይ ነው ወሳኙ ፍልሚያ የታየው። ቼሮኖ ኪገንና ኪፕቱም ሦስቱ ብቻ ነበሩ በድል ለማጠናቀቅ በቂ ትንፋሽ እንዳላቸው የታየው አምስተርዳም ኦሎምፒክ ስታዲየም ከተገባና 100 ሜትር ሲቀራቸው ግን ቼሮኖ ተስፈንጥሮ ወጥቶ በአንደኝነት አጠናቋል። ለቼሮኖ የትላንቱ ማራቶን ዘጠነኛው ሲሆን በአራቱ አሸንፏል። ፖዲየሙ ላይ ግን ከዘጠኙ በስምንቱ ወጥቷል። ከሆላንድ ወጥተን ወደ ሊዝበን ፖርቱጋል ስናመራ ውድድሩ የተካሄደው በሞቃት አየር ወቅት መሆኑን እናገኛለን። እናም በሁለቱም ማለትም በግማሽና ሙሉ ማራቶን የኮርስ ሬኮርዶችም ይሁን ክብረ ወሰን ለመስበር ተሳታፊዎች የነበራቸው ተስፋ ተበላሽቷል። በሴቶቹ ግማሽ ማራቶን እንደምታሸንፍ ቅድሚያ ግምት የተሰጣት የዓለም ሻምፒዮኗ ሮዝ ቼሊሞ ነበረች፣ በሌላይቱ ኬንያዊት በዩኒስ ቹምባ ተቀድማለች። በግማሽ ማራቶን የአውሮፓ ሻምፒዮኗ ሳራ ሞሬራም በሰባተኝነት አጠናቃለች። በወንዶቹም ተመሳሳይ ትርኢት ታይቷል። ግማሹ ርቀት ላይ ሦስት አትሌቶች ቀድመው ታዩ። እነርሱም የኤርትራው ጎይቶም ክፍሌና ሁለቱ የኢትዮጵያ አትሌቶች ብርሃን ነበበውና ታዱ አባተ። በድል ያጠናቀቀው ግን በግማሽ ማራቶን ለመጀመሪያ ጊዜ የሮጠው ብርሃን ነበበው ሆኗል። 1 02 02 ነው ጊዜው። ጎይቶም ክፍሌ ከኤርትራ ሁለተኛ፣ ታዱ አባተ ሶስተኛ። በትልቁ ማራቶን ሳራ ቼፕቺሪር ሻምፒዮናነቷን ተከላክላለች። ሞቃቱ አየር ግን ባለፈው ዓመት ያስመዘገበችውን ፈጣን ጊዜ ማሻሻል አላስቻላትም። በዚህ ዓመት የቶኪዮን ማራቶን ያሸነፈችው የ33 ዓመቷ ሳራ ቼፕቺኔር በአንደኝነት ያጠናቀቀችው በሁለተኛነት ከጨረሰችው የኢትዮጵያ አትሌት ጎድፌ አበራ በ49 ሴኮንድ ቀድማ ነው። በወንዶቹ፣ ኬንያዊው ኢሽማኤል ቡሼንዲሽ ሼፕታን በ2151 አንደኛ፣ የባህሬኑ ኤል ሐሰን ኤል አባሲ ሁለተኛ ሆነዋል። ዳንኤል ኪፕሮፕ ሊሞ ከኬንያ ሦስተኛ። ረዘም ያለውን የማራቶን ሩጫ ውድድር ዜና በዚሁ ላብቃ። ለሀገር ውስጥና ለውጭ እግር ኳስ ዜና የአዲስ አበባው ተባባሪ አዘጋጅ ገዛ ሕንጽዮን መስቀል መስመር ላይ ነው። አመሰግናለሁ ሰለሞን። ሁለት ተጋባዥ ክለቦችን ጨምሮ ስምንት ቡድኖች ሲያፋልም የሰነበተው ዓመታዊ የአዲስ አበባ ከተማ እግር ኳስ ዋንጫ ከክለቦቹ ፉክክር ይልቅ በደጋፊዎች ሕብረ ዝማሬና በተመልካች ብዛት ደምቆ ቀጥሏል። ከትናንት በስቲያ ቅዳሜ ኢትዮጵያ ቡና ከደደቢት ያለ ግብ ባዶ ለባዶ አቻ ሲለያዩ፣ ጅማ አባጅፋር አዲስ አበባ ከነማን ሁለት ለአንድ ረቷል። በምድብሃ አራቱ ቡድኖች ባገኙት ነጥብ መሰረት ኢትዮጵያ ቡና በአምስት ነጥብ ከምድቡ አንደኛ ሲሆን ጅማ አባጅፋር በሁለተኝነት ሁለቱም ወደ ሩብ ፍጻሜ ማለፋቸውን አረጋግጠዋል የዘንድሮው የአዲስ አበባ ከተማ የእግር ኳስ ዋንጫ ሂደቱ ከቀደምቶች ውስጥ በምን ይለያል እንዴት ያነጻጽሩታል ብዬ ለጠየኳቸው የአዲስ አበባ እግር ኳስ ፌዴሬሽን የውድድሩ ጊዜያዊ ኮሚቴ ሰብሳቢ አቶ በለጠ ዘውዴ የሚከተለውን ብለዋል። በዚህ በአራት ጨዋታዎች የተገኙት የገቢ መጠንም እስካሁን ድረስ ከተገኘው ገቢ በላይ ሆኖ ማግኘት ችለናል። ሁለተኛው የተመልካች ቁጥሩንም ስናየው በአሁን ሰዓት ከ60 ሺህ በላይ ተመልካቾች በዚህ ስቴዲየም ውስጥ እየተገኙ ይህን ጨዋታ እየተከታተሉ ስለሆነ ይህም የዘንድሮ እንደ ሪከርድ ሆኖ የተመዘገበ ውድድር ሆኖ አግኝተነዋል። እንደ አዲስ አበባ እግር ኳስ ፌዴሬሽን የዘንድሮ ውድድር ሪከርድ የሰበረ ውድድር ነው ብለን እናስባለን። በእኛ በኩል አቶ በለጠን አመስግኛለሁ። የሁለተኛው ምድብ የሩብ ፍጻሜ ኃላፊዎች ዛሬ በሚያደርጉት የመጨረሻ ውድድር ይታወቃሉ። ወደ አውሮፓ ታላላቅ ሊጎች ስንሸጋገርም ከጊዜ አንጻር የእንግሊዝ ፕሪሚየር ሊግና የስፔን ላ ሊጋ ውጤቶችን በአጭሩ እንመለከታለን። በስምንተኛው ሳምንት የእንግሊዝ ፕሪሚየር ሊግ ተጠብቆ የነበረው የሊቨርፑልና ማንቸስተር ዩናይትድ ጨዋታ ያለምንም ግብ ባዶ ለባዶ ነው የተጠናቀቀው። ሊቨርፑሎች የተሻለ እንቅስቃሴ አድርገው አጥቅቶ ቢጫወቱም የማንቸስተር ዩናይትድን የተጠና መከላከያ ምሽግ መስበር አልተቻላቸውም። የተቃራኒን አጫዋወት በማበላሸት የሚታወቁት የማንቸስተር ዩናይትዱ ጆዜ ሞሪኖ በመረጡት ጥብቅ የመከላከል ስልት ከየአቅጣጫው ትችት ተሰንዝሮባቸዋል። በሳምንቱ ጨዋታዎች መሪው ማንቸስተር ሲቲ በስቶክ ሲቲ ላይ ከግማሽ ደርዘን ያለፈ ጎል አስቆጥሮ ሰባት ለሁለት አሸንፏል። አርሴናል በዋትፎርድ ያለፈው ዓመት ሻምፒዮናው ቼልሲ ደግሞ በክሪስታል ፓላስ በተመሳሳይ ሁለት ለአንድ ሲሸነፉ በርንሌይ ከዌስትሃም ዩናይትድ አንድ ለአንድ አቻ ተለያይተዋል። ሌሎች ጨዋታዎችም ተካሂደዋል። ማንቸስተር ሲቲ በሀያ ሁለት ነጥብ መሪ ሆኗል። ማንቸስተር ዩናይትድ በሀያ ነጥብ ቶተንሃም በአስራ ሰባት ነጥብ ሁለተኛና ሶስተኛ ናቸው። ኮከብ ጎል አግቢነቱን የማንቸስተር ዩናይትዱ ሉካኩ በሰባት ጎል ይመራል። ወደ ስፔን ስንመለስ በስፔን ላሊጋው የስምንተኛ ሳምንት ጨዋታ በሳምንት መጨረሻ ተካሂደዋል። ቫሌንሽያ ሪያል ቤትስን ስድስት ለሶስት፣ ሪያል ሶሲዳድ አላቬዝን ሶስት ለባዶ በሰፊ ልዩነት ያሸነፉ ቡድኖች ናቸው። ሪያል ማድሪድ ሄታፌን ሁለት ለአንድ በረታበት ጨዋታ ክርስቲያኖ ሮናልዶ የአሸናፊነቷን ሁለተኛዋን ግብ አስቆጥሯል። ባርሴሎና በስምንተኛ ጨዋታው ከአትሌቲኮ ማድሪድ አቻ በመለያየት ነጥብ ተጋርቶ ወጥቷል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዥንም ባርሴሎና በ22 ነጥብ መሪነቱን አለቀቀም። ቫሌንሲያ በ18 ሁለተኛ አትሌቲኮ ማድሪድና ሪያል ማድሪድ በኩል 17 ነጥብ ጎል ተበላልጠው ሶስተኛና አራተኛ ናቸው። የባርሴሎናው ግብ አዳኝ ሊዮነል ሜሲም ተከታዮቹን በአምስትና ስድስት ጎል ቀድሞ በ11 ጎል ኮከብ ጎል አግቢነቱን አጠናክሯል። ይኸው ነው በእኔ በኩል ያለው ሰለሞን ገዛን ጽዮን መስቀል ነበር ከአዲስ አበባ። አመሰግናለሁ። በዚሁ የምሽቱን ስፖርት ፕሮግራም እናበቃለን። ሳምንት ሰኞ በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደና ቆዩ። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቁ ጥቂት ደቂቃዎች ይቀሩናል። እኛ እንሰናበት እንግዲህ እንሰናበት። ጥሩ ነው። ሙዚቃ እንጋብዝ። በመጨረሻ ነጻነት መለሰ አይና ማየ ከእናንተ ጋር ትቆያለች። በእኛ በኩል በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦች ስም ስናስተናግዳችሁ የቆየ ነው ሰሎሞን አባትና ቆንጅት ታየነን። አብራችሁን ስላመሻችሁ እናመሰግናለን። ፕሮዲውሰሯ ብርሃን ሀይሉ ነች። የትግርኛ ዝግጅት ይቀርባል ከኛ ቀጥሎ። በእኛ በኩል ሰላም ተደናደሩ